ትምህርት ቤቱን አያችሁት? አዎ አየነው። አስተማሪዋን ወደ ትምህርት ቤት ጠራችኋት? አዎ ጠራናት። አንድ መጽሐፍ ትሰጡታላችሁ? አዎ እንሰጠዋለን። አዲስ ከተማን ያውቁታል? አዎ አውቀዋለሁ። ዛሬ ትጠሪዋለሽ? አዎ እጠረዋለሁ። መኪናህን ትከፍታለህ? አዎ እከፍታለሁ። አቶ ለማን ጠየቃችሁት? አዎ፣ ጠየቅ ነው። አስተማሪዎች ትምህርት ቤቱን ዞሩት? አዎ፣ ዞሩት። የአቶ ከበደን አባት ታውቁታላችሁ? አዎ፣ እናውቀዋለን። ባቡር ጣቢያውን ታዩታላችሁ? አዎ፣ እናየዋለን። ተማሪው አስተማሪውን አመሰገነው። አዎ አመሰገነው። እህትህን ትምህርት ቤት አስገባሃት። አዎ አስገባኋት። አቶ ለማ የአዲስ አበባን ባቡር ጣቢያ አወቀው። አዎ አወቀው። አቶ ከበደ ለእህቱ አንድ ሲኒ ቡና ሰጣት። አዎ ሰጣት። አቶ ከበደ ገንዘብ ነበረው? አዎ ነበረው። አባቶን ጠየቋቸው? አዎ ጠየቋቸው። ከበደን ዛሬ አዩታል? አዎ አየዋለሁ። አለው አስተማሪው መኪና ይሰጡሻል? አዎ አንድ መኪና ይሰጡኛል። አቶ ከበደን ታውቁታላችሁ? አዎ እናውቀዋለን። አስተማሪህን ትጠራቸዋለህ? አዎ እጠራቸዋለሁ። አውቶቡስ መቆሚያ አገኝሻለሁ። አዎ ታገኘኛለህ። ከመንገዱ ማዶ የአውቶቡሱን መቆሚያ ታያዋለህ። አዎ አየዋለሁ። ቤትሽን ለእኔ ታሳይኛለሽ። አዎ አሳይዎታለሁ። ወንድምህን ትምህርት ቤት ታስገባዋለህ? አዎ አስገባዋለሁ። ስለ መኪናው ከበደን ታመሰግኘዋለሽ? አዎ አመሰግነዋለሁ። ዛሬ አባትና እናቶን ይጠይቋቸዋል? አዎ፣ ጠይቃቸዋለሁ። እህትሆን ወደ ትምህርት ቤት ይወስዷታል? አዎ፣ ወስዳታለሁ። ኢትዮጵያን ያውቋታል? አዎ፣ አውቃታለሁ። ሚስትሆን ይወስዷታል አዎ፣ ወስዳታለሁ። እህትህን አየሃት? አዎ፣ አየኋት። መጽሐፍ ነበራት? አዎ፣ ነበራት። ጥሩ መኪና ነበረህ? አዎ፣ ነበረኝ። መኪናዎች ነበሩህ? አዎ ነበሩኝ። ቤቶች ነበሯችሁ? አዎ ነበሩን። በአሜሪካ ውስጥ ወንድም ነበረው? አዎ ነበረው። በአሜሪካ ውስጥ ቤት ነበረዎት? አዎ ነበረኝ። ጥሩ ተማሪዎች ነበሯቸው? አዎ ነበሯቸው። ናረቲቭ ድርሰት የአሜሪካ ዋና ከተማ ዋሽንግተን ነው። የኒውዮርክ ሕዝብ ብዙ ነው። እኔም ይሄድ አለሁ። ከበደ ቢፈልግ መምጣት ይችላል። በከተማው ውስጥ ብዙ ሲኒማ ቤቶች አሉ። ዋጋው ብዙ ነው። የኢትዮጵያ ዋና ከተማ አዲስ አበባ ይባላል። እዚህ ከተማ ውስጥ በጣም ብዙ ኤምባሲዎችና ሚኒስቴሮች አሉ። የከተማው ሕዝብ በጣም ብዙ ነው። በከተማው ውስጥ ብዙ አውቶቡሶችና መኪናዎች አሉ። የከተማው ፖሊሶችም በጣም ጥሩ ናቸው። አንድ ሰው አንድ አዲስ ነገር ለማየት ቢፈልግ ወደ አዲስ ከተማ በአውቶቡስ መሄድ ይችላል። አዲስ ከተማ ውስጥ ብዙ የመጽሐፍ ሱቆች፣ ሆቴሎችና ሲኒማ ቤቶች አሉ። እቴጌ ሆቴል ውስጥ መልካም ምግብ አለ። አንድ ሰው የአሜሪካን ሲኒማ ቢፈልግ ወደ አንዱ ሲኒማ ቤት ውስጥ መሄድና ማየት ይችላል። የሲኒማ ዋጋ ብዙ አይደለም። ጥያቄዎች የኢትዮጵያ ዋና ከተማ ማን ይባላል? አዲስ አበባ ውስጥ ምን አለ? የአዲስ አበባ ሕዝብ ስንት ነው? ወደ አዲስ ከተማ በምን መሄድ ይችላሉ? የከተማ ፖሊሶች መልካም ናቸው። አዲስ አበባ ውስጥ ሲኒማ ቤቶች አሉ። የሲኒማ ዋጋ ስንት ነው? እቴጌ ሆቴል የት አለ? በሆቴሉ ውስጥ ምን አለ? ጥሩ ምግብ የት አለ? አንድ ሰው የአሜሪካን ሲኒማ የት ማየት ይችላል? This is the end of Unit 7.